The Voice of America. The Voice. Yeh, ya yeah, America dims radio Tabiano. ዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሐምሌ 18 2012 ዓ ም ዝግጅታችን ጀመረ። የትግራይ ክልል የምርጫ ዝግጅት ኮቪድ-19 ስለተከሰተ ምርጫ ይካሄድ የሚል በዓለም ላይ የተደነገቀ ሕግ የለም። የሚያካሄዱ አሉ። ምርጫውን ያስተላልፉ ሀገሮች አሉ። በትግራይ ክልል ምርጫውን ለማካሄድ የተሰየመውን ኮሚሽን እንዲመሩ የተመረጡት አቶ ሙሉ ወርቅ ኪዳነ ማርያም ናቸው። አነጋግረናቸዋል። አንድምታውና ታውና ህወሀት ከፌዴራሉ መንግስት ጋር የገባበት ፍጥጫ፣ ምርጫ አስፈጻሚው ህወሀት፣ ምርጫ ተወዳዳሪው ህወሀት፣ የምርጫ ውጤት የሚገልጸው ህወሀት እና በዚህ አይነት ህወሃት ምንም አዲስ ሀገር አያገኝም። በፊት ሲያገኝ የነበረውም በትግራይ ክልል ማለት ነው ይዘው ይቀጥላል ማለት ነው። ያውም ሀገራዊ እውቅና በሌለው ሁኔታ ጉዳዩ የህገ መንግስት ማክበርና ማስከበር ብቻ ሳይሆን ያው በትግራይ ክልል መንግስት እና ፌደራል መንግስትን አሁን እየመራ ባለው የብልጽግና ፓርቲ በመካከል ያለው ከዚህ ወደ ጊዜ እየገነን የመጣ ለመግባባት እንጂ ሁሉም ከመስከረም ሰላሳ በፊት ተደርጎ አዲስ መልስ ከስቋቋመ ትልቅ የህገባ ሰጥፎት ይከሰታል ከሚል ሙሉ እምነት የሚሆን አይመስለኝ። ፕሮፌሰር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህርና ተመራማሪ፣ ዶክተር ዛ አምላክ አይተነው የህግ መምህር ናቸው። ውይይታልን አብራችሁን ቆዩ። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የሶማሊያ ምክር ቤት ዛሬ ሳይታሰብ ጠቅላይ ሚኒስትር ሐሰን አሊ ካየርን የትምምን ድምፅ በመንፈግ ከስልጣን እንዳነሳቸው የምክር ቤቱ አፈጉባኤ ገልጸዋል። አፈ ጉባኤ መሐመድ ሙርሳል አብድራህማን የጠቅላይ ሚኒስትሩ መንግስት ውጤታማ አይደለም በሚል ነቅፈዋል። ጠቅላይ ሚኒስትሩን ከስልጣን ለማስወገድ አንድ መቶ ሰባ የምክር ቤቱ አባላት ደግፈዋል፤ የተቃወሙት ስምንት ብቻ ናቸው። ስለሆነም ፕሬዚዳንቱ አዲስ ጠቅላይ ሚኒስትር እንዲሾሙ እንጠይቃለን ሲሉ አፈጉባኤው አስታውቀዋል። ጠቅላይ ሚኒስትሩና መንግስታቸው የተገቡትን ብሔራዊ ቃሎችን ለመተግበር አልቻሉም በማለት ነቅፈዋል። የኮቪድ-19 አጫጭር ዜናዎች። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ትላንት የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ባደረገላቸው ቃለ መጠይቅ ሲናገሩ ኮሮና ቫይረስ በገባባቸው የመጀመሪያ ጥቂት ሳምንታትና ወራት ውስጥ ቫይረሱ ምን ያህል ውስብስብ እንደሆነ መንግስታቸው አልተረዳም ነበር ብለዋል። ምናልባትም ከመጀመሪያውኑ ያላየነው ነገር ቢኖር ቫይረሱ የህመም ስሜት ከሌላቸው ሰዎች ሊተላለፍ የሚችል መሆኑን ነው በማለትም አስገንዝበዋል። የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት ብሪታንያ ወደ 300 ሺህ የሚጠጉ የቫይረሱ በሽተኞች አሏት። በሞት የተለዩት ደግሞ ወደ 460 እንደሚጠጉ ታውቋል። ዓለም አቀፉ ቫይረስ በሚዛመትበት በአሁኑ ወቅት የምናደርገው ሁሉና የምንውላቸው ሰዎች ሳይቀር የሞትና ህይወት ጉዳይ ይሆናል ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም አሳስበዋል። የእናንተ ህይወት ባይሆንም እንኳን ለምትወዷቸው ሰዎች ወይም ለማታውቋቸው ሰዎችም ቢሆን የሞትና የሽረት ጉዳይ ሊሆን ይችላል በማለትም ዶክተር ቴድሮስ አድሓኖም አክለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዶክተር ቴድሮስ በቻይና ተገዝተው በኮሮና ቫይረስ ለደረሰው ሞት ምክንያት ሆነዋል ሲሉ በያዝነው ሳምንት ለተናገሩት ዋናው የጤናው ድርጅት ስራ አስኪያጅ ምላሽ ሰጥተዋል። የዓለም የጤና ድርጅት በእንደዚህ አይነት አነጋገር ከስራው አይዛነፍም። የዓለም ማህበረሰብም እንዲዛነፍ አንሻም። የተደቀነብን ትልቁ አደጋ ዓለም አቀፉን ወረርሽኝ የፖለቲካ ገጽታ እንዲኖረው የማድረጉ ተግባር መቀጠል ነው የሚል ምላሽ ሰጥተው ዶክተር ቴድሮስ ፖለቲካና ወገንተኝነት ሁኔታዎችን አባብሷል ሲሉም አክለዋል። በዓለም አቀፍ ደረጃ በ24 ሰዓታት ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር በ284196 ማደጉን የሚሞቱ ሰዎች ብዛት ደግሞ በ9753 ከፍ ማለቱን ዓለም አቀፍ የጤና ድርጅት አስታውቋል። ቪየትናም ሌላ ወረርሽኝ እንዳይከሰት ስትል የበረሃ ብዝሃ ሕይወትና ምርቶችን ማስገባት አግዳለች፣ በገበያ እንዳይሸጥም ከልክላለች። ኮሮና ቫይረስ ቻይና ከሚገኘው የብዝሃ ሕይወት ገበያ የመነጨ ነው ተብሎ ይታመናል። ዩናይትድ ስቴትስ በኮሮና ቫይረስ በሽተኞች ብዛት ከዓለም ቀዳሚ ቦታ መያዙን ቀጥላለች። በአሁኑ ወቅት አራት ነጥብ አንድ ሚሊዮን ደርሰዋል። ሁለተኛዋ ብራዚል ስትሆን ሁለት ነጥብ ሁለት ሚሊዮን የቫይረሱ በሽተኞች አሏት። ህንድ ደግሞ 1.3 ሚሊዮን በኮሮና ቫይረስ የተያዙ ሰዎች እንዳሏት በዓለም ዙሪያ ስለ ኮሮና ቫይረስ ሁኔታ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ጠቁሟል። በዓለም ደረጃ 15.7 ሚሊዮን በኮሮና ቫይረስ የተያዙ ሰዎች እንዳሉ በሞት የተለዩት ከ639 ሺህ በላይ መሆናቸውን ዩኒቨርሲቲው ዘግቧል። አድማጮቼ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአፍጋኒስታን የዩናይትድ ስቴትስ የሰላም ልዑክ በጦርነት በዳሸቀችው አፍጋኒስታን ከቅርብ ጊዜያት ወዲህ የሚካሄደው ግጭት ከሚገባው በላይ የበዛ ነው ሲሉ ትላንት ተናግረዋል። ነገር ግን ካለፈው ዓመት ጋር ሲነጻጸር ከታሊባን ጋር በሚዋጉት የሀገሪቱ የጸጥታ ኃይሎች ላይ የሚደርሰው ሞት ከ35 እስከ 40 ከመቶ ቀንሷል ብለዋል። ልዩ የዩናይትድ ስቴትስ የሰላም ልዑክ ዛልሜ ካሊዛድ ዩናይትድ ስቴትስ ከታሊባን አማጽያን ጋር የሰላም ስምምነት ከፈረመችበት ጊዜ አንስቶ የተገደለ የአሜሪካም ሆነ የጥምረት ኃይሎች ወታደር የለም ብለዋል። በመጨረሻም በኮሮና ቫይረስ ምክንያት በተደነገገው አስቸኳይ አዎች መሰረት የትራምፕ አስተዳደር ሂውስተን፣ ቴክሳስ ሆቴሎች ውስጥ የያዛቸውን ልጆች ከሀገር እንዳያባረር ሲል አንድ የጠበቆች ቡድን በዩናይትድ ስቴትስ መንግስት ላይ ክስ መስርቷል። ቴክሳስ ያሉት የሆቴሎቹ ባለቤቶች ለዕድሜ ያልደረሱ ልጆችን ለመያዝ ሆቴሎቻቸውን ክፍት ማድረጉን እንደሚያቆሙ ትላንት ገልጸዋል። አሶሺዬትድ ፕሬስ የዜና አገልግሎት ስለ ጉዳዩ ከዘገበ ሁለት ቀናት በኋላ ልጆቹ ከሆቴሎቹ እንደተወሰዱ የኢሚግሬሽን አስከባሪ ክፍል ማረጋገጡ ተዘግቧል። ልጆቹ የት እንደተወሰዱ በተደጋጋሚ ለቀረበው ጥያቄ ግን መልስ እንዳልሰጡ ተዘግቧል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት አዳነችን ለዜናው አመሰግናለሁ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሐምሌ 18 2012 ዓ ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በደቡብ ክልል ራሳቸውን አደራጅተው የሰላምና የሕዝብ ደህንነት ጠንቅ ሆነዋል ባላቸው ላይ መንግሥት ሕጋዊ እርምጃ ለመውሰድ ተዘጋጅቷል ሲሉ የክልሉ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሶሎሞን አስታውቀዋል። በክልል በመደራጀት ጥያቄዎች ላይ የፌዴሬሽን ምክር ቤቱን ውሳኔ እንደሚያስፈጽሙ በክልሉ የዞንና የወረዳ አመራር አባላት አስታውቀዋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው። በዚህ ሳምንት የተካሄደውን የክልሉ ገዢ ፓርቲ የብልጽግና ባለሥልጣናትን አስቸኳይ ውይይት በተመለከተ የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናይ ሰለሞን በሰጡት መግለጫ ኢትዮጵያ ውስጥ የመንግስት ለውጥ መደረጉን ተከትሎ በደቡብ ክልል የተነሱ በክልል የመደራጀት ጥያቄዎችን ለመመለስ የተለያዩ ጥረቶች መደረጋቸውን ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ ከክልሉ ሕዝብ ጋር ያደረጓቸው ውይይቶች፣ የቀድሞ ደሄደን የአሁኑ የደቡብ ክልል ብልጽግና ፓርቲ ያስጠናው ጥናትና በጠቅላይ ሚኒስትር አብይ አህመድ የተቋቋመው የሰላም ኮሚቴ ያካሄደው ጥናት ተጠቃሽ ሲሆኑ ጉዳዩ ለፌዴሬሽን ምክር ቤት ተመርቷል። ዝም ብሏል። በመንግስት በኩል እነዚህ ጥረቶች ይደረጉ እንጂ በክልል የመደራጀት ጥያቄዎች የተነሳባቸው አካባቢዎች የክልሉ አመራሮች እጅ አለበት የተባሉ የጸጥታ ችግሮች ታይቷል ነው የሚባለው። በደቡብ ክልል 14 የሚደርሱ ዞኖች በክልል ለመደራጀት ለክልሉ ምክር ቤት ጥያቄ ማቅረባቸው የሚታወቅ ሲሆን አንዳንዶቹም ደግሞ ጥያቄያችን ምላሽ አላገኘም ሲሉ ለፌዴሬሽን ምክር ቤት አቤት ብለዋል። የክልሉ አመራሮች በአካሄዱት በዚህ ውይይት በፌዴሬሽን ምክር ቤት የሚተላለፈውን ውሳኔ ለማስፈጸም የጋራ አቋምና እምነት ይዟል ብሏል። ወይዘሮ ስናይ ሰለሞን የኮንፈረንሱ ተሳታፊ የነበሩ አመራሮች አጠቃላይ በተያዘው መንገድ የህዝቡን ዘላቂ ሰላምና ልማት በሚያረጋግጥ መንገድና ህገ መንግስታዊ በሆነ መንገድ ፌዴሬሽን ምክር ቤቱ ውሳኔውን ሰጥቶ ያንን ተግባራዊ ለማድረግ የጋራ እምነትና አቋም ይዞ ነው ያጠቃለለው ማለት ነው። በክልሉ ራሳቸውን አደራጅተው የህዝብ ሰላምና ደህንነት ጠንቅ የሆኑ የመደበኛ አደረጃጀቶች ያሏቸው የሚያቀርባቸውን ቡድኖች ሰንሰለት ለመበጣጠስ ና ህጋዊ እርምጃ ለመውሰድ የክልሉ መንግስት መዘጋጀቱም ተናግረዋል። በየአካባቢው አሁን ላይ በተለይም በርካታ የልማትና የመልካም አስተዳደር ስራዎች ህዝቡን በነቂስ ባሳተፈ ሁኔታ እየተሰራ ነው ያለው በክልላችን። ነገር ግን ደግሞ በተቃራኒው መንገድ ኢመደበኛ የሆኑ አደረጃጀቶች እየተፈጠሩ የህዝቡን ሰላም ለመረበሽ ጥረት የሚያደርጉባቸው አካባቢዎችም እንዳሉ በክልሉ ተለይቷል ማለት ነው። ይህንንም እርምጃ ለመውሰድ የክልሉ መንግስት በርካታ ስራዎችን እየሰራ ነው የሚገኘው። በተለይ ህገ ወጥ የሆነ እንቅስቃሴ በሚያደርጉ አካላት ላይ ጠንከር ያለ ክትትልና ህጋዊ የሆነ እርምጃ እየተወሰደ ያለበት ሁኔታ ነው ያለው። እዚህም የአጠቃላይ የጸጥታ መዋቅሩ አስፈላጊውን የሆነ ዝግጅት አድርጎ በየቦታው እነኚህ ተለይተው ከበድ ያለ የጸጥታ ችግር ሊታይባቸው ይችላል ያላቸውን አካባቢዎች አስቀድሞ በመገምገም በራሱ የደህንነት መረጃ ስርዓት በኩል ግምገማ በማካሄድ ቅድመ ዝግጅት እያደረገ ያለበትም አካባቢ ያለ እንደዚሁ ደግሞ ክስተቱ ያለበት አካባቢ የጸጥታ ኃይሎች ገብተው የማረጋጋትና የህዝቡን ሰላም የማስጠበቅ ስራ እየሰሩ ያሉበት ሁኔታ ነው ያለው ማለት ነው። ከዚህ አኳያ ህብረተሰቡም ከጸጥታ አካሉ ጎን በመቆም እና አስፈላጊውን መረጃ በማድረስ የራሱን ሰላም ለመጠበቅ ከመንግስት ጋር አብሮ መስራት ይገባል። የመደበኛ ያሏቸው እነዚህ ቡድኖች በብሔር ስም የተደራጀው የመዋቅር ጥያቄ የሚያቀነቅኑ ህቡ የወጣቶች ቡድን ይሁን አይሁን በግልጽ አላብራሩም። ይህ መደበኛ አደረጃጀት ማለት የህዝቡን ሰላም የሚያናጋ የህዝቡን ጥያቄ ነጥቆ ባልተገባ መንገድ እኔ አስመልስልሃለሁ ብሎ የሚንቀሳቀስ እንድ ዘን የህዝቡን ሀብት የህዝቡን ሰላም በመረበሽ የሚንቀሳቀስ አካል ነው። ይሄ አካል ደግሞ በመንግስት እውቅና ሊሰጠው አይችልም። የተሰጠበትን መንገድ የለም። ይልቁንም ከእንቅስቃሴያቸው እንዲታረሙ ነው በጸጥታ አካሉን በኩል እና በየደረጃው ባለው መስተዳደር መዋቅር በኩል እርምጃ እየተወሰደባቸው ያሉ ክልል ብልጽግና ፓርቲ አመራሮች በአስቸኳይ ስብሰባ ተጠርተው የመዋቀር ጥያቄ በተመለከተ ይህን አቋም የያዙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የደቡብ ክልል አመራሮችን ጠርተው በጽህፈት ቤታቸው ጠንከር ያለ ማሳሰቢያ ከሰጡ በኋላ ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም አመሰግናለሁ ዮናታን። ይህ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የቅዳሜ ሐምሌ 18 2012 ምሽት ፕሮግራም ነው። ወደ ተከታዩ ዝግጅት እናልፋለን። የምርጫ ዝግጅት በትግራይ ትግራይ ክልል ምርጫ ለማካሄድ ባለፈው ሳምንት ሐምሌ 9 የምርጫ ኮሚሽን መስርቷል። አቶ ሙልወርቅ ኪዳነ ማርያም የምርጫ ኮሚሽኑ ኮሚሽነር ሆነው ተመርጠዋል። አቶ ሙልወርቅ ስለ ኮሚሽኑ አመሰራረት ሲያስረዱ በሙሉ ክልሉ በስልክ በተደረገ ጥቆማ 775 ሰዎች መጠቆማቸውን ከመካከላቸው አስሩ ለኮሚሽኑ አባልነት ለክልሉ መንግሥት መቅረባቸውንና አምስቱ ለኮሚሽኑ አባልነት መሰየማቸውን ገልጸውልናል። ለምርጫው ኮሚሽን አባልነት ከተመረጡት መካከል ሁለት ሴቶች እንደሚገኙባቸው ጠቁመዋል። አቶ ሙሉ ወርቅ አዳነች ፍስሀ እያነጋግራቸዋለች። አቶ ሙሉ ወርቅ ኪዳነ ማርያም ራሳቸውን በማስተዋወቅ ይጀምራሉ። ሙሉ ወርቅ ኪዳነ ማርያም እባላለሁ። እድሜን ሙሉ አስተማሪ ሆኜ ነው የሰራው። ለተለያዩ ደረጃዎች ማለት ነው። ኤሌመንተሪ ማስተማሪ ነበርኩ። ዩኒቨርስቲ ማስተማሪ ስት ግራጁዌትን እንደዚህ አስተምራሉ። አሁንም ቢሆን መጽሐፍት እጽፋለሁ። የተለያዩ ስራዎች ይሰራሉ። ኮንሳልተንት ነኝ። እነዚሁና ብዙ ስራዎች ይሰራሉ። ኮሚሽነር ሙሉ ወርቅ አሁን ትግራይ ውስጥ የምርጫ ኮሚሽን ተመስርቷል። የምርጫ ኮሚሽን እንግዲህ ለመመስረት ሰፊ ተሳትፎ እንደነበረው ሰምተናል። በስልክ እንደተካሄደም ሰምተናል እና እስኪ ስለዛ ቢያብራሩልን። በመጀመሪያ የምርጫ ኮሚሽን የተቋቋመው በትግራይ ብሔራዊ ክልላዊ መንግስት ከሕገ መንግስት ጋር ተያይዘው የአምስት አምስት አመት ምርጫ መካሄድ አለበት የሚል አቋም በመያዝ ነው። በትግራይ ክልል ምክር ቤት፣ በትግራይ ክልል መንግስት እና በህዝቡም ዘንድ ለአቋም የተያዘው በትግራይ በኩል ዝግጅት ሲካሄድ ቆይቷል። አዋጅ በማውጣት ምርጫውን እናካሄዳለን የሚል ውሳኔን በመድረስ ለምርጫው የሚያስፈልጉ ነገሮችን በማዘጋጀት ለምርጫው የሚደረግ እንቅስቃሴ ክልላዊ እንቅስቃሴ ሆኖ ነው የቀጠለው። ስለዚህ ወደ እንቅስቃሴ የሚያደርስ የመጨረሻ ስራዎች የተሰሩት ሐምሌ ዘጠኝ ላይ ምክር ቤቱ አዋጁን አጥብቆ ኮሚሽኑን አቋቁሟል። ምርጫውን ለማካሄድ የኮሚሽኑ ምርጫው በምን መልክ ነው የተካሄደው? እንዴት ተመረጠ? ኮሚሽኑ የተመረጠው መጀመሪያ ላይ በምክር ቤቱ የወጡ መመሪያዎች ነበሩ። የሲቪል ማህበረሰቡ መሪዎች አስር የሚሆኑ የሃይማኖት ድርጅቶች፣ የቢዝነስ ድርጅቶች፣ የሙያ ማህበራት የመሳሰሉ ተሰባስበው አስር ሰዎችን ካወጡ በኋላ አስር ሰዎች በጥቆማ ከሚመረጡ ለይተው እንዳያቀርቡ የተተወው ለነዚህ የሙያ ድርጅቶች እና ሲቪክ አሶሴሽንስ ነው። ስለዚህ ጥቆማ እንዲካሄድ ተደረገ። ጥቆማው በስፋት በክልሉ ውስጥ ከጫፍ ጫፍ በስልክ ለአራት ቀናት ሲካሄድ ነበር። ወደ ሰባት መቶ ሰባ አምስት የሚሆኑ ጥቆማዎች ለአስመራጩ ቀርበውለት ከነዚህ በተለያዩ መለኪያዎች አንደኛ ለፖለቲካ ፓርቲዎቹ ወገንተኛ ያልሆኑ ሰዎች እንዲመረጡ የሚል እና በህብረተሰቡ ተሳትፎ ያላቸው አድሎ ሊያደርጉ የማይችሉ ሰዎችን የሚል የተለያዩ ክራይቴሪያዎች በመጠቀም አስር ሰዎች ለመንግስት ቀርበው ከአስሩ ሰዎች አምስት በመምረጥ መንግስት ከፖለቲካ ፓርቲዎቹ ጋር ወገንተኛ ያለመሆናቸውን አቅርቦ በመወያየት ሁሉም በመተማመናቸው ወገንተኛ አይደሉም የሚል አስተያየት ከሰጡ በኋላ ለህዝብ ምክር ቤቱ አቅርቦ አምስቱ ሹመት ጸድቋል ማለት ነው። አሁን እንግዲህ የትግራይ የምርጫ ኮሚሽን ስራ ምን ይሆናል ማለት ነው? በምን መልክ ነው ስራውን የሚያካሂደው? የትግራይ የምርጫ ኮሚሽን ስራ ያው እንደ ማንኛውም ኤሌክትራል ኮሚሽን የምርጫውን እንቅስቃሴ የመፈጸም ስራ ነው እንደሚታወቀው የአስመራጭ ኮሚቴ አባሎችን ያቋቁማል በየዞኑ በየጣቢያው እና በተለያዩ እርከኖች የራሱን መዋቅር ያቋቁማል የራሱን ጽህፈት ቤት አቋቁሞ ስራውን ይመራል ማለት ነው ለዚህ የተመደበ በጀትም አለው እነዚህ አምስት የኮሚሽኑ አባላት ሁለቱ ሴቶች ናቸው ሶስቱ ወንዶች ናቸው የሃይማኖት ተዋጽኦ እንደዚሁ ሁሉን ያካተተ ነው። በትምህርት የሙያ መስክም የተለያዩ የሙያ መስክ ያላቸው ሰዎች የሚያካተተው እና ይህንን አደራጅቶ ምርጫውን መርሀ ግብር በማውጣት ይህንን መርሀ ግብር ተግባራዊ አድርጎ በተለያዩ ደረጃዎች መካሄድ ያለባቸውን ስራዎች በመፈጸም ወደ ምርጫው ማድረስ ነው ማለት ነው። በአሁኑ ጊዜ እንደሚታወቀው የኮቪድ አስራ ዘጠኝ ጉዳይ ያለበት ሁኔታ እንደመሆን መጠን ምርጫው እንዴት ለማካሄድ ነው የታቀደው? ኮቪድ አስራ ዘጠኝ አደገኛ በሽታ ነው ይታወቃል። ትግራይ በጥንቃቄ ከመጀመሪያው ጀምሮ ፖሊሲ ተወስዶበት እንዲያውም በሀገሪቱ ለየት ያለ ነው ሊባል የሚችል ክልሉን በመለየት ወደ ክልሉ የሚገቡ ሰዎች ቁጥጥር በማድረግ ከወደቦች ይሁን ከመሀል ሀገር ይሁን ከመሳሰሉት ቁጥጥር በማድረግ የተለያዩ የኳራንታይን ስራዎች በመካሄድ ስራ ቆይጧል። ስለዚህ ግንዛቤ ዋላት ትልቅ የሆነ ጥረትም ባለው አቅም መሰረት ይካሄዳል ማለት ነው። ኮቪድ አስራ ዘጠኝ ስለተከሰተ ምርጫ አይካሄድም የሚል በአለም ላይ የተደነገገ ህግ የለም። የሚያካሄዱ አሉ፣ ምርጫውን ያስተላልፉ ሀገሮች አሉ። ነገር ግን በትግራይ ውስጥ የሚካሄድ ያለው የምርጫ ሁኔታ አንደኛ ምርጫው ይህንን የበሽታው ችግሮች ታሳቢ በማድረግ የሚካሄድ ነው። ለምሳሌ የምርጫ ጣቢያዎች ምን ያህል ሰዎች መያዝ ያለባቸው የሚለው የተወሰኑ ሰዎች ሊሆኑ እንደሚገባ በተወሰነች ትንሽ ጣቢያዎች ሰዎች በተራራቀ ሁኔታ ሊመርጡ የሚችሉበት ሁኔታ ለሰዎችም አስተምሮ የሚሰጡና በዛን ቀን ወጣቶች ያንን ስራ በመደገፍ በተለያየ የገጠር ህብረተሰብ ችግሮች እንዳይደርሱ ዘው ሆኖ የሚቆምበት ምናምን አሰራር በስፋት የገባበት ነው እና ኮቪድ አስራ ዘጠኝ ከዛ የተለየ ስራ የሚያስፈልጉ አይመስለኝም በሀገሪቱ ውስጥ በስፋት ሰው በየገበያው በየት ምናምን ያለበት ሁኔታ አለ እና በአስቸጋሪ ወቅትም ነው። ነገር ግን ችግሩን ለመፍታትን የበለጠ ተደራጀ፣ ያንን ለመመከት የሚያስችለው መዋቅሩን በማሻሻል ና ዲሞክራሲያዊ በማድረግ ነው የሚካሄደው። ኮሚሽነር ሙሉ ወርቅ ትግራይ ይህን ምርጫ ከማካሄድ የምትጠብቀው ነገር ምንድን ነው? እንግዲህ አሁን በአገሪቱ የቆዩት ህጋዊ አሰራሮች መቀጠል አለባቸው የሚል ጉዳይ ነው። ይህ እንደሚታወቀው በሀገሪቱ ያሉት አስቸጋሪ ሁኔታዎች ከህጋዊነት ይልቅ የፖለቲካዊነት አካሄድ በአመዛኙ እየተያይባቸው ነው ያለው። የህግ የበላይነት የሚባሉ ነገሮች የሚታይ አይደሉም በአሁኑ ሰዓት። ስለዚህ ህጋዊነት እና የህግ የበላይነት የማጠናከር ዲሞክራሲያዊነትን የማጠናከር ነው እንደ ኢትዮጵያ ላሉ ሀገሮች መፍትሄ ሊሆን የሚችለው ነው እና በትግራይ ለምሳሌ ባለፉት ጊዜ አራትና አምስት ፓርቲዎች ተቋቁመዋል። ስለዚህ እነዚህ ፓርቲዎች በተቻለ መጠን አዲሶችን ቢሆኑ እየተንቀሳቀሱ የራሳቸውን አባላት ይመለምላሉ፣ የራሳቸውን ስብሰባዎች ያካሄዳሉ። እነዚህም እድል ማግኘት አለብን የሚል ጥያቄ ይዘው ነው የሚቀርቡት። እነሱ ምርጫ በማራዘም እድሉ አይሰጣቸውም ማለት ሌላ ችግሮች የመጥራት ጉዳይ ነውና ዲሞክራቲክ የሆነ ሶሳይቲ እንገነባለን ሲባል አሳታፊነትን ለማጎልበት ነውና፣ ትግራይ አሳታፊ የሆነ የመንግስት መዋቀር፣ አሳታፊ የሆነ ህብረተሰብ ይመጣል የሚል ነው ኤክስፔክቴሽን ያለው እና እንግዲህ ምርጫው ከተካሄደ በኋላ ምን ይሆናል ብለው ይጠብቃሉ። እንግዲህ በመንግስት በኩል የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ ትግራይ ምርጫ አካሄዳለሁ ስትል፣ የጨረባ ምርጫ ነው፣ እርምጃ እንወስዳለን ብለው ነበርና ምን ይሆናል ብሎ ይጠብቃሉ። ጠቅላይ ሚኒስትሩ አገር እየመሩ ነው ያሉት አግባብ ነው የሚመሩት ወይስ አይደለም ሌላ ጥያቄ ሆነው፣ ነገር ግን እንደዚህ አይነት ሁኔታዎች ማድረግ ተገቢ ነበር ወይስ አይደለም ለመጠየቅ ይቻላል። ትግራይ ምርጫ ካሄዳለሁ ስትል ማንን ነው የሚጎዳው? ማንን ይጎዳሉ? ኢትዮጵያ ትግራይ ምርጫ የምታካሄደው ራሷን አፍሰት የሚያደርጉ የራሷ መሪዎች የራሷን ሽምሽር ነው የምታካሄደው። የራሷ ሪጅቬኔት ማድረግ ያለባትን ነገር ሪጅቬኔት ታደረጋለች ማለት እንደታድሳለች ማለት ነው። ሌላውን መርጥ የሚል ከሆነ እና መምረጥ የሚችል ከሆነ እና የማይችል ከሆነ የራሱ ጉዳይ ነው ማለት ነው። አሁን በትግራይ ለክልሉ ምክር ቤት ነው ምርጫ የሚካሄደው። ፌዴሬሽን ምክር ቤት የሚባል ምርጫ ይካሄድም፣ ለምሳሌ ምክንያቱም የፌዴሬሽን ምክር ቤት ለመመስረት ሀሳብ ስለሌለ በሀገር ደረጃ ያ ሌላ ጊዜ ምርጫ እናደርጋለን የሚል ስለሆነ ሲሳካ የሚሆን ይሆናል ማለት እና እሳቸው የጨረባ ምርጫ ምናምን እንደማለት አንድ ክልል ራሱን በራሱ የማስተዳደር እና የራሱን እድል በራሱ የመወሰን መብት ህገመንግስቱ የሰጠው መብት ነው። ስለዚህ እሳቸው ስላልወደዱት ሕገ መንግሥታዊ አይሆንም ማለት አይደለም። እንደ ሀገር መሪ መፈጸም ያለባቸው ህጋዊ የሆነ የሀገራዊ ሁኔታ ብቻ ነው። የጨራ ብጫ በሉ ሳደው በሉ የሌላ ተረቶች ጨምሩ ስ የራሳቸው ጉዳይ ነው። ትግራይ ምርጫ ካሄዳሉ ከዛ በኋላ ምንድን የሚሆኑ እና የምታካሄዱ ከሆነ ጦርነት እናውጃለን የሚሉ ከሆነ ይህ ኮረናን የሚያስቀር ከሆነ እና የኮረናን አደጋ የሚቀንስ ከሆነ እሱ እናየዋለን። ማለት ኮረና ነው ምክንያት የሆነው ምርጫ እንዳይመረጥ ነው። ኢትዮጵያ ውስጥ ትግራይ ይህንን ሽዬ ምርጫ አደርጋለሁ ስትል በፌዴሬሽኑ መሪ እርዳታ ነው ማድረግ ያለባቸው፣ ማገዝ ነው ያለባቸው። ትግራይ የሁሉ መስዋዕትነት የከፈለችው ራሷን በራሷ ለማስተዳደር እንጂ ከአንድ ሰው ፈቃድ በመጠየቅ መሪዎቿን ለመምረጥ አይደለም። በኢትዮጵያ የምርጫ ኮሚሽን በኩል ደግሞ ሕገወጥ ነው ውም ተብሎ ነበር እና በዚህ ላይስ፣ ሕገወጥ ነው። ማን ነው ሕገወጥ የሚሆነው? ምርጫ ላስመረጥም ያለ ነው ሕገወጥ የሚሆነው ወይስ የሚመርጠው ነው ሕገወጥ የሚሆነው? የኢትዮጵያ ምርጫ ቦርድ ምርጫ እንዲካሄድ ፈቃድ ሰጭና ሜሻ አይደለም። ምርጫ ሲካሄድ ትክክል ለመካሄዱና ላለመካሄዱ መቁጠር የነበረበት ድርጅት ነው። እና በህጉ ጥያቄ ቀርቦለታል አይ ኮቪድ ላይ ስለሆነ አልመጣም ብሏለን ማድረግ አትችሉም ነው ያለው። ማድረግ የሚቻልና ያለመቻል መፈቃያ ይሄ ምርጫውን በትክክል መካሄዱና ያለመካሄዱን መቁጠር ነው የእሱ ስራ። ያንን መስራት አልችልም ካለ ትግራይ መብቷን ለመጠበቅ የራሷ የሆነ የምርጫ ኮሚሽን መቋቋም የግድ ይላታል ማለት ነው። ምክንያቱም ምርጫው መካሄድ አለ። አረና በምርጫው ይሳተፋል። አዎ ምዝገባ ይካሄዳል፣ በቅርቡ ይካሄዳል። ስለዚህ እንካፈላለን የሚሉት ክራይቴሪያዎቹ ለመመዝገባቸው ቀደም ሲል ሰርቲፊኬት ያላቸው መሆኑ እውቅና የተሰጣቸው መሆኑን የሚል እና ሌሎች ክራይቴሪያዎች አሉ። እሱ በዛን ጊዜ ሲቀርቡ ነው የምናውቀው። ግለሰቦችም ሆነ ፓርቲዎች የዛን ጊዜ ነው የምናውቀው። ራሳቸው ናቸው ማመልከት ያለባቸው። እኛም ማስታወቂያ እናወጣለን ምዝገባ ይካሄዳል ብለን ኢንክሉዲንግ ፓርቲን ሌሎችም ቀርበው እንሳተፋለን የሚል ክራይቴሪያ ነጋሪት ጋዜጣ በአዋጅ የወጣው እሱ የሚያሟሉ ቀርበው ይመዘገባሉ። ፍላጎት ያላቸው የተወሰኑ ከአሁን በፊት ተመዝገቡ የነበረው ቅና ጭርታቸው መሆኑም ዳህን እኛ፣ ስለዚህ በአዋጅ ያሉትን መመዘኛዎች ነው የምናወጣላቸው። እነሱን አሟልተናል ብለው ይቀርባሉ። ምንድን ነው መለኪያው? መለኪያው በኢትዮጵያ ብሔራዊ ምርጫ ቦርድ ከአሁን በፊት ቋሚ ወይም ጊዜያዊ የምዝገባ ወረቀት ያገኙ፣ አንድ ሁለተኛ፣ ለመሳተፍ ፍላጎት ያላቸው በክልልም ብቻ እና በከባቢያዊ ምርጫ የሚባሉት በአንድ አካባቢ ወይ ጠቅላላ በክልሉ ለመሳተፍ የሚፈልጉ መሆናቸውን ብቻው ያቀርባሉ። ከዛ በኋላ ከተመዘገቡ በኋላ ምዝገባ ወረቀት የሚሰጣቸውና ከዛ በኋላ ከነሱ ጋር ግንኙነት አድርገን ቀጣይ ሂደት እየሰራ እንቀጥላለን ማለት ነው። ኮሚሽነር ሙሉ ወርቅ እርስዎ በግሎ በኮሚሽነር ደረጃም ቢሆን በግሎም ቢሆን ለትግራይ ያለዎት ራዕይ ምንድን ነው? እኔ ለትግራይ ያለ ራዕይ እንደ አንድ ቅን ዜጋ ትግራይ ሰላምና እድገት እንዲያገኝ፣ ሌላ ነገር አለ። ይህንን ሰላምና እድገት ለብዙ ጊዜ ናፍቆት ብዙ ትግል አካሄዶ ያገኘን ህብረተሰብ እንደገና ወደ ጦርነት እንዲመለስ የሚፈልግ አይደለም። ስለዚህ ትግራይ ሰላማዊ ሆኖ እንዲቀጥል ነው። ከሌሎች ጋር ተስማምቶ እንዲቀጥል ነው። ይህንን ከሌሎች ጋር ተስማምቶ ለመኖር የሚያስችለውን ሁኔታ የሚያደናቅፉ ኃይሎች ትክክል አይደሉም። የትግራይን መብት ማረጋገጥ አለባቸው እንደ ኢትዮጵያ አካልነት በህገ መስ መንግስት ውስጥ የተሰጠ መብት አለ። ያንን በህገ መንግስት የተሰጠው መብት ደግሞ በሰላም የመኖር በሰላም ሰሩት የመውጣት ሰርቶ የመግባት መብት አለው። ያንን ህጋዊ ብቻ አይደለም መብት ተፈጥሯዊ መብት ነው። ስለዚህ ያንን ሁሉ መኝለት አለው ለትግራይ ህዝብ እስካሁን ድረስ የነበሩት ችግሮች ተቀርፈው አሁን ያየናቸው ትንንሽ የእድገት ሁኔታዎች ንጉስ ዘመን እኮ ስንት ይማር እንደነበር ይታወቃል። አሁን የሚማረው ሰው ብዛት የተለየ ነው። አሁን ያለው የህዝብ ፕሮፋይል የተቀየረ ነው። እነዚህ የጀመራቸውን የልማት ስደቶች እና የተስፋይኖቶች እንዲቋረጥበት አይፈልግም ና እነሱ ተሟልተውለት በህብረት ለመኖር የመግባባት ነገር ሊመጣ ይገባዋል። እሺ፣ እንግዲህ ኮሚሽነር ሙልወርቅ ኪዳነ ማርያም በጣም አመሰግናለሁ ለሰጡን ሰፊ ማብራሪያ አመሰግናለሁ። አቶ ሙልወርቅን እንዲሁም አዳነችን። ተከታዩም ቅንብር ከዚሁ ርዕስ ጋር ያቆየናል። የትግራይ ክልል ምርጫ አንድምታና ህወሀት ከማዕከላዊው መንግሥት ጋር የገባው ፍጥጫ በባለሙያ አይን ይተነተናል። በሁለንተናው የሀገሪቱ ሁኔታ ውስጥ ስንዴት ይታያል። የተከበራቸው አድማጮች የህወሀትን አመራር አባላትና የማዕከላዊውን መንግሥት ባለሥልጣናት ከተንታኞች ጋር በአንድነት በዚህ ውይይት ለማቅረብ ለቀናት ያደረግነው ጥረት ለጊዜው አልተሳካም በተከታይ ፕሮግራሞቻችን የሁለቱን ወገኖች ተጠሪዎች ለማሳተፍ ጥረታችን እንቀጥላለን። አሁን የፖለቲካ ፍጥጫውን ጨምሮ ሂደቱን በቅርበት ከሚከታተሉ ሁለት የፖለቲካ ሳይንስና የሕግ ባለሙያዎች ጋር ወዳደረግነው ውይይት የመጀመሪያ ክፍል እንዘልቃለን። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ፕሮፌሰር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህርና ተመራማሪ፣ ዶክተር ዘመላክ አይተ ነው፣ በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና የአስተዳደር ጥናት ማዕከል ኃላፊና መምህርና ተመራማሪ። እንግዶቼ ለጊዜያችሁ አመሰግናለሁ። በማዕከላዊ መንግስትና በቀድሞ የኢህአዴግ አንዱ ፓርቲ በህወሓት መካከል ፍጥጫ ውስጥ የተገባበት ሁኔታ ይታያል። ምናልባትም ለአሁኑ ፍጥጫ የቅርብ ምክንያት ተደርጎ የሚታየውንና አስቀድም የዚህ የምርጫ ጉዳይ ህወሓት በኩል ከውሳኔ ላይ ደርሶ የምርጫ ኮሚሽን አባላትን አደራጅቶ ለምርጫው በዝግጅት ላይ ነው የሚገኘውን የውዝግቦቹ መነሻ ለምንመለከትበት ክፍል ዶክተር ዘመላ ክርሶላ አስቀድም የማዕከላዊው መንግስት የስልጣን ዘመን ማብቃትና ምርጫው የሚካሄድበት ጊዜ ለምራዘም አስገዳጅ የሆነ ሁኔታ መፈጠሩ የዚህን ሂደት የተከተለ ክርክር የተነሳበት የተመለከተ ስነስርዓት ላይ እንደተሳተፈ ሰው በቅድሚያም ለዚህ ውዝግብ መንሻ የሆኑትን ጭብጦች ያስይዙ ነው። ዶክተር ዘመላክ የምርጫው ጉዳይ ይሄ ኮቪድ ከመነሳቱን በፊት ያው እንደምናውቀው የህዝብ አመጽ በኋላ ነው እንዲ ወደ አሁን ለውጠ የሚባለው የመጣ ነው። ከዚያ በኋላ ባሉት ጊዜያትም አገሪቱ የተረጋጋችበት ጊዜ አልነበረም። ሌሎቹ ለምሳሌ በአማራ ክልል አንድ ጊዜ፣ በሌላ ጊዜ ደግሞ ኦሮሚያ ክልል ውስጥ የተለያዩ ረብሻዎች ይነሱ ነበር እና ምርጫው ይካሄዳል አይካሄድም የሚባለው ነገር ራሱ ከበፊትም አጠራጣሪ ነበር። ከመጀመሪያው ዶክተር አብይ ወደ ስልጣን መምጣት መምጣታቸው በፊትም ያው ብዙ አመት እንደነበር ይታወቃል። ከመጡ በኋላ አመፁን ተከትሎ የነበረ ትንሽ የህግና የጸጥታ መላላት ነበር በየክልሉ በተለይም ደግሞ በአማራና ኦሮሚያ ክልል ውስጥ። ስለዚህ መሬት ላይ ምርጫ ለማካሄድ የሚያስ የሚችል ሁኔታ የለም፣ የሚል ይነሳ ነበር በየጊዜው። እና ኢቨን በዛም ጊዜ ከፊትለት በኩል ምርጫው በቀጥታ በተባለለት ጊዜ ካልተካሄደ ችግር ይፈጠራል የሚል አስተያየቶች ይደመጡ ነበር። ከዚያ በኋላ ኮቪድ ሲመጣ ምርጫው ያካሄድ እንደማይችል ቢያንስ ቢያንስ አስቸጋሪ እንደሚሆን ግልጽ እየሆነ መጣ። ከዚያ በኋላ ክርክሮች ይካሄዱ ጀመር። በጋዜጣ ላይ የተለያዩ ሰዎች እኔንም ጨምሮ ታስታውሳላችሁ። ምርጫው በ ግንቦት ነበር መካሄድ የነበረበት በግንቦት መካሄድ አይቻልም ተብሎ ወደ ነሐሴን ተላልፎ ነበረ። በነሐሴ ራሱ እንዴት ሊታይ ሊካሄድ ይችላል የዜና ወቅት ነው የሚሉ ብዙ ትችቶች ይቀርቡ ነበር በምርጫ ቦርድ ውሳኔም ላይ ያም ሆነ ይህ የኮቪድ አስራ ዘጠኝ መነሳትን ተከትሎ ምርጫው ኢቨን በነሐሴን መካሄድ እንደማይችል ግልጽ እየሆነ ሲመጣ ህገ መንግስታዊ መንገድ ምርጫው ባይካሄድ መንግስት የሚቋቋምበት ወይ ያለ መንግስት የሚቀጥልበት ወይም ደግሞ ከ ከዛ ፈርመንት የሚባለው ወይም ደግሞ ይሄ ለጊዜው ብቻ እንዲያስተዳድር የሚቀመጥ ህግ ማውጣት ስልጣን የሌለ አይነት መንግስት፣ የአደራ መንግስት ነው የሚባለው በአማርኛ የአደራ መንግስት ማቋቋም እነህ ነኝ ሁሉም በአማራጮች እየተነሱ ነበር። በኋላ ላይ እንደምታስታውሱት የተለያዩ የህገ መንግስት ባለሙያዎችን መንግስት አመክሬ አራት አማራጮች አሉ ብሎ እሱንም ለተፎካካሪ ፓርቲዎች አስተዋወቀ። አራት አማራጮች፣ አንደኛው ህገ መንግስትን ማሻሻል ነው። የሚሻሻለውም አሁን ያለው ፓርላማ እንዲቀጥል በሚያደርግ መልኩ ማሻሻል ነው። ሁለተኛው የአደራ መንግስት ማቋቋም ነው። ሶስተኛው አስቸኳይ ጊዜ አዋጅ ማወጅ ነው እና አራተኛው ደግሞ ጉዳዩም ለህገ መንግስት ትርጓሜ ወደ የፌዴሬሽን ምክር ቤት መውሰድ እነኛ አማራጮች ነበር የቀረቡት። በኋላ ላይ መንግስት ይሻላል ያለውን ጉዳይን ወደ የፌዴሬሽን ምክር ቤት ለህገ መንግስት ትርጉም በሚል ወሰደው ማለት ነው። ያው ፌዴሬሽን ምክር ቤትን ደግሞ በህግ ትርጉም የሚያግዘው የህገ መንግስት አጣሪ ኮሚሽን የሚባለው አለ። ጉባኤ የሚባለው እሱ ጋር ጉዳዩ ተመራ እና ጉባኤውም ያው ብዙ ሰዎችን በሂደቱ ላይ አስተያየታቸውን እንዲሰጡ አደረገ። ወይም በዛ ውስጥ ከተሳተፉት ውስጥ ነው። እንደዚያ ከሆነ በኋላ ያው የመጨረሻ ውሳኔው አሁን ያለው መንግስት እንደሚቀጥል፣ የክልል መንግስታትም እስከሚቀጥለው ምርጫ ድረስ እንደሁ የስልጣን ጊዜያቸውን እንደሚራዘም በቀጥታ ወሰነ። ምርጫውን የሚደረግበትንም ጊዜ በተመለከተም የጤና ሚኒስቴር እና ሌሎች የሚመለከታቸው አካላት ኮቪድ አስራ ዘጠኝ ምርጫውን ከማካሄድ አንጻር ችግር አይሆንም ብለው ሲወስኑ ይህንን ውሳኔ ከምርጫ ቦርድ ጋር ምርጫ ቦርድ ለተወካዮች ምክር ቤት አቅርቦ ሲወሰን፣ ኮቪድ ችግር አይሆንም ከተባለበት እስከ ስምንት ወር ባለ ጊዜ ውስጥ ምርጫ እንደሚካሄድ ውሳኔ ላይ ደረሰ ማለት ነው እንግዲህ የሕገ መንግስት አጣሪ ኮሚሽኑ ይህንንም የውሳኔ ሀሳብ የፌዴሬሽን ምክር ቤት አጸደቀው። በዚህ መልኩ ነው እንግዲህ ወደ አሁን ወዳለንበት የፖለቲካ ሁኔታ ያዘገምነው የደረስነው። መልካም ዶክተር ዘመላክ አመሰግናለሁ። በግራና ቀኝ በሰጥ አገባው ያልተዋጠ ሂደቱን በቀጥታ እንዳለ የነበረውን በቀጥታ እንዲያስረዱን ነበር። አድማጮቻችን መከታተል የሚችሉት ነገር ያገኙ ይመስለኛል። ወደ ፕሮፌሰር ካሳሁን ልሻገር። ፕሮፌሰር ካሳሁን በዶክተር ዘመላክ በሂደት ደረጃ በደረጃ የሆነውን የተከታተልነውን ነውን ያህል አንዳንዶቹ ግጭቶች መንስኤዎቻቸው የህግ ብቻ አይመስልም። መናበብ የለም። አንዱ የሌላውን ወገን የሚሰማ አይመስልም። የእርስ በርስ መወነጃጀሎች ገፍተው ቀጥለዋል። ሌላ ቀርቶ የኃይል ፍጥጫ ያን አይነት አዝማሚያ እስከመታየት ድረስ ዘልቀዋል። እስኪ ከመሰረታዊ ጥያቄ ልነሳ። ጤናማ የሆነ የአስተዳደር ግንኙነት በክልልና በማዕከላዊ መንግስት መሀል ቢኖር ኖሮ የህግ አግባቡና መሰረቱ እንዳለ ሆኖ እንዲህ የበረታ ሁኔታ ውስጥ ያስገባ ነበር ይላሉ? ሁኔታዎችን አሁን ከሚታዩበት አንጻር ማነጻጸር ይችሉ። አመሰግናለሁ ከአንዳንድ መነሻ ሀሳቦች ሊጀምር በተለይ አሁን የፌዴራል መንግስቱ እና የትግራይ ክልል መንግስትን ሁለቱም የሚመሯቸውን ፓርቲዎች ውዝግብ ውስጥ የከተተው አንዱ፣ ብቸኛው ሳይሆን፣ አንዱ ዋና ጉዳይ የምርጫ የህገ መንግስት መከበር ያለመከበር እና የፓርቲዎች ጉዳይ አስመልክቶ የተነሱ ናቸው። እና መነሻ ሀሳብ ፈረንጆቹ ፕሮፖዚሽን ከሚሏቸው ብንነሳ ምርጫ፣ ህገ መንግስትና የፓርቲዎች እንቅስቃሴና የፕሮግራሞቻቸው ትግበራዎች ከህዝብ ደህንነትና ከሀገር ህሉና መጠበቅ በልቀት የሚታዩ ነገሮች አይደሉም። እነዚህን የማከናወንና የመተግበር ሂደት የሀገር ህሉና መጠበቅና የህዝብን ሰላምና ደህንነት የሚገዳደሩ ከሆኑ ድረስ ለጊዜው ሊታገዱ ወይም ለሌላ ጊዜ ሊተላለፉ ይችላሉ ብዬ አስባለሁ። እነዚህን ነገሮች የሚያሟሉ ሁኔታዎች ከሞላ ጎደል በሀገራችን ውስጥ ታይቷል። እንግዲህ ሁላችንም እንደምናውቀው የለውጥ አጀንዳ አራማጅ አመራር ነው እንጂ የመጣው በአብዮታዊ ስር ነቀል ለውጥ ሁኔታዎችን ለማስተካከል ለማሻሻል የመጣ አመራር አይደለም። እንደዛ ቢሆን ኖሮ አወዛጋቢ የሆነው የህገ መንግስት መከበር ያለመከበር እና የመሳሰሉት ነገሮች ሊነሱ አይችሉም። ምክንያቱም አብዮታዊ ለውጥ ቢሆን ኖሮ ብዙ የሚባልበት ህገ መንግስት ልክ በአስራ ዘጠኝ መቶ ስልሳ ሰባት በአስራ ዘጠኝ መቶ ሰማኒያ ሶስት እንደሆነ ሁሉ ገሸሽ ተደርጎ አዲስ ሂደት ውስጥ ይገባ ነበር። እንግዲህ ልዩነቶቹ በሁለቱ በኩል አንደኛ፣ አንዳንድ መሰረታዊ የሆኑ የለውጥ ማሻሻዎችን ማድረግ ወይም ካለማድረግ የመነጨ ነው። ለማንኛውም የአሁኑ መስተዳድር የለውጥ አመራር የሚባለው ወደ ስልጣን ሲመጣ አራቱም አንድ ላይ ነበሩ። ከዛ አንዳንድ ነገሮች ተከተሉ። ለምሳሌ በፌዴራል መንግስት የህግ ተቋማት የሚፈለጉ ሰዎች ወይም ተጠርጣሪዎች የሚባሉ እነሱን መስጠት አለመስጠት ላይ ያለ ውዝግብ፣ ከዛ ተከትሎ ደግሞ ይህንን አሁን በአመራር ላይ ያለውን ፓርቲ በመመስረት ላይ ያለ ውዝግብ፣ በመጨረሻ ደግሞ አሁን የምነጋገርበትን የምርጫ ጉዳይ በማስተላለፍ እና ባለማስተላለፍ በወቅቱ ይካሄድ የሚል ውዝግብ ነው የመጣው። መነሻው ችግሩ ሕገ መንግስቱ ራሱ ካሳየው እጥረት ነው። ለምሳሌ በመጀመሪያው ጊዜ ዶክተር ዘመላክ እንደተናገረው ምርጫ የኮሮና ቫይረስ የኮሮና ተላላፊ በሽታ ከመከሰቱ አስቀድሞ ምርጫ ይካሄድ አይካሄድ የሚሉ ብዙ ክርክሮች አሉ። እኔም እሱም እየተሳተፍንበት አይካሄድ የሚሉት ህገ መንግስቱ በየአምስት አመቱ መካሄድ አለበት ይላል። አዲሱ አመራር በህገ መንግስቱ ማዕቀፍ ማንኛውንም ተግባር ለማከናወን ቃል ገብቶ ወደ ስራ የገባ ስለሆነ ይሄ መከበር አለበት የሚል የሚል ነገርን የሚያራምዱ የተለያዩ የህብረተሰብ ክፍሎች፣ የተደራጁ ፓርቲዎች እና የመሳሰሉት ያካሄዱ ነበር። እነዚህ እንግዲህ በከፊል ገሚሱ ስሌት አለው። በወቅቱ መካሄድ አለበት የሚልበት ስሌቱ ምንድን ነው? በወቅቱ ከተካሄደ ይሄ እናገኛለው፣ ይሄ እናጣለው የሚል የፖለቲካ ስሌት ያለ ይመስለኛል። አይካሄድ የሚሉት ደግሞ የሚዘረዝሯቸው ነገሮች አሉ ነገር ግን በመጨረሻ ላይ መንግስትም ምርጫ ቦርድም ወሰኑ በህገ መንግስቱ መሰረት በታቀደው ጊዜ ውስጥ ይካሄዳል የሚል በዚህ መሀል እንግዲህ ይሄ ተላላፊ በሽታ በሌላው የአለም ክፍል እንደሆነ ሁሉ በሀገራችንም ገባ ሁኔታዎችን ከመሰረቱ ለዋወጣቸው አንዳንዶቹ በፊት በወቅቱ መካሄድ አለበት የሚሉት ይህንን ሁኔታ ከግምት ውስጥ በማስገባት የመራዘሙን ነገር ይሄ በሽታ በቁጥጥር ስር ከዋለ በኋላ ሊካሄድ ይችላል የሚል ስምምነት ላይ የደረሱ ይመስላል። በትግራይ መስተዳድር በህዋት በኩል ደግሞ ይሄም እያለ ቢሆን በወቅቱ መካሄድ አለበት። አይካሄድም ከተባለ አንደኛ ህገ መንግስቱን ስለሚጥስ ያለው የፌዴራል መንግስት አመራር ህጋዊነትና ተቀባይነት ሊኖረው አይችልም፣ ጊዜው ካለቀ በኋላ የሚሉ ውዝግብ ውስጥ ነው። እንግዲህ የተገባው እንደምናውቀው በዓለም ላይ ከሀምሳ አምስት ሀገሮች በላይ የተለያዩ ምርጫዎች፣ ሀገር አቀፍ ምርጫዎችን፣ ከተማ ወይም የማዘጋጃ ቤት ምርጫዎችን፣ የፓርላማ አባላት ምርጫዎችን፣ ፕሬዝዳንታዊ ምርጫዎችን ያስተላለፉበት ሁኔታ አለ። በሀገራችንም ከዚህ የተለየ አይደለም። እንግዲህ መንግስት እንዳስታወቀው መጀመሪያ ምርጫው በተወሰነለት ጊዜ መሰረት ህገ መንግስቱ ባስቀመጠው ሁኔታ መካሄድ አለበት የሚል አቋም ነው የያዘ። እኔ በኩሌ በጣም ገርሞኝ ነበር። ምክንያቱም ብዙ ያልተቋጩ ስራዎች፣ ብዙ የሰላምና የመረጋጋት ሁኔታን የሚገዳደሩ ሁኔታዎች በሀገራችን ላይ ሰፍነው ባለበት ሁኔታ የምርጫ ቦርድ እንኳን ባልተቋጨበት ሁኔታ መንግስትና ምርጫ ቦርድ ምርጫው በጊዜው በህገ መንግስቱ መሰረት ይካሄዳሉ ይላል። ይህንን ከተቃወሙት ሰዎች መካከል አንዱ እኔ ነኝ። ምክንያቱም ህገ መንግስቱ የተሟላ ነገር አላስቀመጠም። በየአምስት ዓመት ይካሄዳል እንጂ እንዲህ እንደ ኮቪድ አይነት ነገር የተለየ ሁኔታ ሲፈጠር እንዲህ ይደረጋል የሚል ነገር አልተናገረም። ምክንያቱም ያረቀቁትም ሆነ ያስረቀቁት ሰዎች ሁሉ ነገር በቁጥጥራችን ስር ነው፣ ምንም ቢሆን ችግር አይኖረውም የሚል እሳቤ የነበራቸው ይመስላል። አንዱ መከራከሪያ ከኤርትራ ጋር ሀገሪቱ ጦርነት ውስጥ በገባችበት ጊዜ ሁሉ በአስራ ዘጠኝ መቶ ዘጠና ሁለት ይመስለኛል ምርጫ ተካሂዷል። አሁን ደግሞ ያውም በአንፃራዊ መላ ሀገርን አንቀሳቅሶ ጦርነት ውስጥ ያስገባ ሁኔታ በሌለበት ድባብ ውስጥ እንዴት አይካሄድም የሚል ነው። የእኔና የቢጤዎቼ መከራከሪያ ያኔ የምርጫ ውጤት አስቀድሞ የተወሰነ ስለነበረ ጦርነትም ኖረ ጦርነትም አልኖረ አሸናፊው ማን እንደሚሆን፣ ተሸናፊው ማን እንደሚሆን አስቀድሞ የተወሰነ ስለሆነ ይህን በአሁኑ የለውጥ ድባብ ውስጥ ይህንን ለመከራከሪያ ማቅረብ ተገቢ አይደለም የሚል አመለካከት ነበረን። ለማንኛውም ከላይ የዘረዘርኳቸውን ጉዳዮች ናቸው ያላግባቧቸው። አሁን እንግዲህ የትግራይ ክልል በተደጋጋሚ በግልጽ እንዳስታወቀው ዝግጅቱን እያካሄደ ነው። የምርጫ አስፈጻሚ ኮሚሽን አባላትን ሰይሟል። ይሄ ሕገ መንግስት ይጣሳል ይከበር የሚለውን ነገር ሁሉ የሚጥስ ነው። ሁሉም ሕገ መንግስቱ መከበር አለበት ስለሚሉ ፕሮፌሰር ካሳሁን ህገ መንግስት ስለመጣሱ ማሳያዎቹ ምንድን ናቸው? አንድ ሁለት ተብለው ሊቆጠሩ የሚችሉት በአጭሩ ቢገልጹ። የተለያዩ የህገ መንግስቱ አንቀጾች፣ ለምሳሌ ፌዴራልና ክልሎች የተሰጣቸው የስልጣን ማዕቀፍ የህግ አውጭነት አስፈጻሚነትና ዳኝነት ስራ ይሰራሉ ነው የሚለው ፌዴራሉ ለክልሎች የውክልና ስልጣን ይሰጣል። አንቀጽ ሀምሳ ንዑስ አንቀጽ ዘጠኝ ይመስለኛል ይላል። ምክንያቱም ምርጫን በተመለከተ ውክልና ለየትኛውም ክልል አልሰጠም። ፌዴራሉ፣ የፌዴራሉ የስልጣን ክልል ውስጥ ያለ ጉዳይ ነው። ምርጫን ማደራጀት፣ መምራት፣ ማስፈጸም፣ መቆጣጠር ለምርጫ ቦርድ ነው የተሰጠው። ምርጫ ቦርድ ደግሞ ያለው በፌዴራል ደረጃ ነው። ስለዚህ በዚህ ድርጊት ህገ መንግስቱን የሚጥስ እንቅስቃሴ ውስጥ ተገብቷል ብዬ ነው የማስበው። መልካም ይሄ በክልል ደረጃ ምርጫ የማካሄድ ስልጣንና ሀላፊነት የማን እንደሆነ በእርግጥ ይቻላል ምክንያቱም ዋናው አወዛጋቢ ነገር ነው እና ከተዛማሽ ጥያቄዎች ጋር በጥልቀት ቢመረምሩት በሌሎች ጥያቄዎች ሰውጠው እንዳያልፍ ዶክተር ዘመላክ እንዳልጠፉብን ተስፋ አድርጋለሁ ፕሮፌሰር ካሳሁን መለስ ብለው በፖለቲካው አይን የሚታዩትን አንኳር ነገሮች አንስተዋል እስኪ ዋናውን ጥያቄ እናንሳ ዶክተር ዘመላክ በእርግጥ ምንድን ነው በዚህ ሊገኝ የሚችለው? ምርጫ የሚካሄድበት ሁኔታ እና የሚወዳደሩት ምን አይነት ምርጫ ይካሄዳል ራሱን የቻለ ጥያቄ ነው። ማ ምን ያገኛል በዚህ ምርጫ ውጤት? በእርግጥ የዲሞክራሲ ጥያቄ በእርግጥ የዜጎችን መብት የማስከበር ጥያቄ ከሆነ ዋነኞቹን ተዋናዮች አልተሳካልንም። ለቀናት ሞክረን ነበረ የህወሓት አመራር አባላትንም የማዕከላዊ መንግስት ተጠሪዎችንም ለማሳተፍ ሞክረን ነበር፣ አልቀናንም። ሰሞኑን ከነበሩ ሌሎች ምክንያቶችም ጋር የስልኩንም ጨምሮ ሊሆን ይችላል። መልሰን እንደምናገኛቸው ተስፋ አድርጋለሁ። ነገር ግን እነሱ በጊዜው አሁን የሚመልሱልንም ባይሆን እስኪ እናንተ መርምሩት። ዶክተር ዘመላክ ማን ምን ያገኛል ከዚህ ምርጫ ውጤት? ምንድን ነው በተጨባጭ ከዚህ ምርጫ ሊገኝ የሚችለው ፍሬ ፕሮፌሰር ካሳሁን ጥሩ አርጎ አስቀምጠውታል። ጉዳዩ የህገ መንግስት ማክበርና ማስከበር ብቻ ሳይሆን ያው በትግራይ ክልል መንግስት እና ፌደራል መንግስቱን አሁን እየመራ ባለው የብልጽግና ፓርቲ በመካከል ያለው ከጊዜ ወደ ጊዜ እየገነን የመጣ ለመግባባት እንጂ እውነት ምርጫው ከመስከረም ሰላሳ በፊት ተደርጎ አዲስ መንግስት ከተቋቋመ ትልቅ የህገ መንግስት ጽፈት ይከሰታል። ከዚህ ሙሉ እምነት የሚሆን አይመስለኝም። እንደዛ ቢሆን ከሆነ ለምሳሌ አሁን ባለፉት ጊዜያት በሀገሪቱ ውስጥ መረጋጋት ስላልነበረ እና የምርጫ ቦርድም የአካባቢ ምርጫዎችን ማካሄድ ስላልቻለ ከአንዴም ሁለቴ ሶስቴ እነህ ምርጫዎች እንደ ማንኛው ምርጫ በህገ መንግስቱ በምርጫ ህጉ የተደነገገ በየአምስት አመቱ መካሄድ ያለበት ምርጫ ነው ህዝብ ሚሰማበት እስከሆነ ድረስ ከፌዴራል ምርጫ ወይም ደግሞ ከክልል ምንጭ ነሰ ዋጋ የሚሰጠው ምርጫ አደለ። እንዲሁም ህዝብን ከማሳተፍ አንጻር የአካባቢ ምርጫ ትልቅ አስተዋጽኦ ያደርጋል ስለሚባል፣ እንዲሁም የተሻለም ነው የሚል ክርክር ሊነሳ የሚችል ይሆናል። ከዚህ አንጻር ሲታይ አሁን የአካባቢ ምርጫ በተደጋጋሚ ከአንድም ሁለት ሶስቴ ዝም ብሎ ሲተላለፍ ማንም ይህንን እንደ ህገ መንግስት እሳት ያየ የተቆረቆረ የጮህም አልነበረም፣ የምብደሆነ የተላለፈው። ስለዚህ አሁንም የምናየው እውነት ለመናገር ከኢትዮጵያ ከትግራይ ከትግራይም አካባቢ የምናየው ወይም የሚሰማው ነገር በህገ መንግስቱ መከበር ብቻ በሚል ሳይሆን አሁን ባለው በፖለቲካ እሰጥ አገባ ምክንያት የሚደረግ እንደሆነ እኔም ከፕሮፌሰር ካሳሁን ጋር በዚህ ጉዳይ ላይ እስማማለሁ። ከዛ በተረፈ ምን ይገኛል ምን አይገኝም ለሚለው ፖለቲካል ሳይንቲስቱ ፕሮፌሰር ካሳ ምናልባት ይህን ነገር አናላይዝ ሊያደርጉት ይችላሉ። እኔ ከሚገባኝ ድረስ ግን ማለት እንግሊዝ ኔ እይታ ቲፔሌት በትግራይ ውስጥ ተቀናቃኝ በሌለ ሁኔታ ድጋፍ ያለው ፓርቲ እንደሆነ ነው የሚሰማኝ። ምርጫው መችም ሆነ መች ቢካሄድ ቲፔሌት በምርጫ አ አሁን በሚቀጥሉት እ አንድ ሁለት ምርጫ፣ ሶስት ምርጫዎች ትልቅ ለውጥ በሚያመጣ መልኩ ይሸንፋል፣ ስልጣኑን ያውቃል አትሊስት ቢያንስ ቢያንስ በትግራይ ክልል ደረጃ ብዬ አላምን። ምናልባት ተሳስቼ ሊሆናል። ምናልባት የተሳሳተ ኢንፎርሜሽን ወይም ደግሞ መረጃ ኖረ ሊሆን ይችላል። ከዛ አንጻር ሳየው ቲትሌት በምርጫ ልሸነፍ እችላለሁ በሚል ትሌት ነው ወይ የገባው ቢያንስ ቢያንስ በትግራይ ክልል ውስጥ የሚለው ለእኔ ብዙም ማሳማኝ አይደለም። የሚገባኝ ግን የፌዴራል መንግስቱን መገዳደር እንደሚችሉ ለማሳየት፣ እንቢተኝነታቸው ለማሳየት ይመስለኛል። ተሳስቼ ሊሆን ይችላል፣ ግን እንደዛ ነው የሚመስለኝ እንጂ እኛ በፈለግነው ሰዓትና አሁን ምርጫው ካልተካሄደ በምርጫ እንሸነፋለን የሚል ፍርሃት ያለባቸው አይመስለኝም። መልካም ፕሮፌሰር ካሳሁን ከዚህ ነጥብ እንነሳና ቀደም ብሎም ጠቀስ አድርገውታል፣ ህገ መንግስታዊ ጥያቄ ሆኖ የቀረበበትን ከዚያ በፊት ግን አሁን ዶክተር ዘመላክ የመለሱትን ይሄ ምርጫ በመካሄዱ ምንድን ነው የሚገኘው? ምንድን ነው ከዚህ ምርጫ የሚገኘው ፍሬ እንደ ሀገር እንደ ክልል እንደ ህዝብ ምን አይነት ምርጫ ነው እንዲካሄድ የሚጠበቀው? ማን ምን ያጣል ላልከኝ የትግራይ ክልል ገዢ ፖለቲካ ድርጅት ምንም አያጣም፣ ምንም አያገኝም። ምክንያቱም አሁን ባለው የፖለቲካ ምህዳር በፊትም በነበረው ካልተስተካከለ በስተቀር ኮቪድ ባይመጣ ምርጫው ባይተላለፍ ኖሮ እና እንደው በመላ ሀገሪቱ እንኳን ምርጫ ቢካሄድ ኖሮ የምርጫው አካሄድ ህጋዊነት ቢኖረው የትግራይ ክልል አሸናፊ የሚሆነው ህወሀት ይህም ከሌላው ሁሉ ልቆ በልጦ ህዝቡን አስደስቶ እና የመሳሰሉት ነገር ሆኖ ሳይሆን ሁሉንም ነገር በቁጥጥሩ አድርጎ የቆየ ስለነበረ እና ከለውጡም ወዲህ ደግሞ ይህንን ጥብቅ የሆነ አያያዙን የሚያላላ ሁኔታ ስላልተፈጠረ አንደኛ በፌደራል ደረጃ እውቅና የተሰጠው ምርጫ አይደለም። ህገ መንግስቱን የጣሰ አካሄድ ነው ተብሎ የተፈረጀ ነው። የትግራይ ክልልን በማስተዳደር ረገድ ወይም የመስተዳድር መዋቅሮችን በማቋቋም ረገድ በዛው ተወስኖ የሚቀር ጉዳይ ነው። በፌደራል ደረጃ የትግራይ ህዝብ ሊኖረው የሚችለው ተወካይነት አሁን በተያዘው አካሄድ ሊረጋገጥ አይችልም። ምክንያቱም ምርጫው ራሱ ሪኮግናይዝድ አልሆነ የትግራይ ህዝብ ደግሞ ምን የሚያገኘው ነገር አለ? ምን ያጣል? ያገኘው ነገር ስላልነበረ የሚያጣው ነገር የሚኖር አይመስለኝም። የተለያዩ አማራጮች ቀርበውለት የተሻለውና እኔም በትክክል ይወክለኛል ብሎ ድምፁን ሊሰጣቸው የሚችሉ የፖለቲካ ሀይሎች እድል በዛው በክልሉ ምርጫ እንኳን ይህን ያህል እውን ሊሆናል ተብሎ ሊታሰብ የሚችል ነገር አይደለም። ስለዚህ ምርጫ አስፈጻሚው ህወሓት ምርጫ ተወዳዳሪው ህወሓት የምርጫ ውጤት የሚገልጸው ህወሓት፣ እና በዚህ አይነት ህወሓት ምንም አዲስ ነገር አያገኝም። በፊት ሲያገኝ የነበረውም በትግራይ ክልል ማለት ነው ይዞ ይቀጥላል ማለት ነው፣ ያውም ሀገራዊ እውቅና በሌለው ሁኔታ። ስለዚህ ልክ ዘመላክ እንዳለው ሌሎቹን ልዩነቶች ከፌዴራሉ ጋር ያለውን ልዩነቶች የሂሳብ ማወራረጃ አድርጎ ሊጠቀምበት ነው የፈለገው። ይሄ ግን ምን ያህል ጠቃሚ እንደሚሆን አላውቅም። ዲፋክቶ ስቴት የሚባል ነበር። በቀጥታ ከህወሀት ወይም ከመራሮች ባልሰማም ከዛ ጋር በጣም የተጠጋጉ የፖለቲካ ሀይሎች ነን የሚሉ የትግራይ መገንጠልን ሁሉ የሚያቀነቅኑ መኖራቸውን እሰማለሁ። ይሄ መቼስ በጣም አስደናቂ የሆነ ነገር ነው የሚሆነው ምክንያቱም የኢትዮጵያ መሰረት፣ የኢትዮጵያ ሀገረ መንግስት፣ የኢትዮጵያ ሀገረ ብሔር መሰረት የሆነው ትግራይ ይህንን ደግሞ የትግራይ ሰፊ ህዝብም የሚፈቅድ አይመስለኝም። በፊትም አልፈቀደም። ህወሀት የተባለው ድርጅት እንቅስቃሴ በጀመረበት ጊዜ በአስራ ዘጠኝ መቶ ሰባ ስድስት በፈረንጆቹ በወጣው ማኒፌስቶ አንዱ አጀንዳ ይሄ ነበር። ይህንን ያስጣለው የትግራይ ህዝብ ነው። ምክንያቱም ኢትዮጵያ፣ ኢትዮጵያዊነት በሚለው ላይ የትግራይ ህዝብ የተሻለ የኔ ነው ባይነት የተሻለ በጣም የተሻለ ወገንተኝነት የሚያሳይ ህዝብ አሁንም እንደዛ እንደሆነ አምናል። ስለዚህ ህወሀት ምንም አዲስ የሚያገኘው ነገር የለም። ፕሮፌሰር ካሳሁን ብርሃኑን እና ዶክተር ዛምላክ አይተነውን እንዲሁም አሉላንም አመሰግናለሁ። የተከበራቸው አድማጮች አላበቃም፣ ውይይቱ በነገው ምሽት ይቀጥላል። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራምና በዩቲዩብ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶርና ከአፕ ስቶር መጫን ትችላላችሁ። ወደ ተከታዩ ዘገባ እናልፋለን። የተለያዩ የኦሮሚያ ከተሞች ነዋሪዎች የህዳሴ ግድብ ውሃ መያዝ እንዳስደሰታቸው ገልጸዋል። የግድቡ ሥራ እንዲጓተት ያደረጉና በሥራው ውስጥ እንቅፋት ሲሆኑ የቆዩ በሕግ እንዲጠየቁ ያሳሰቡም አሉ። ለወደፊቱም የግድቡ ሥራ በግልጽነት እንዲቀጥልና እንዲጠናቀቅ ርብርብ ያስፈልጋልም ሲሉ ጥሪ አስተላልፈዋል። አስተያየቶቹን ያሰባሰበው ናኮር መልካ ነው።

ሁሉም ቡድማ ይባላል የምኖረው በምዕራብ ሸዋ ዞን አ ከተማ ነው የአባይ አባይ ውሀ የመጀመሪያ ሙዴቱን ስሰማ ዳግም የተፈጠርኩ ያህል ነው የተሰማኝ ምክንያቱም ሀገራችን ዘላለም አለሟን ስትጠራ የነበረችው በድህነት ነው ነገር ግን እኛ የእውቀት ድሃ እንጂ የተፈጥሮ ሀብት ድሃ አልነበርም ቀጥሎ በውጭ ተጽዕኖ በየዘመናት ስከታተለም የነበረው ጠላታችን ዛሬም ቀጥሎ ይሄው በአባይ ላይ የምናየውን አይነት ታሪክና ድራማ ነው ያየነው። ኢትዮጵያን እግዚአብሔር ጥበቃውን አብዝቶላት ይሄው የመጀመሪያውን ውሃ ሙሉ ስሰማ እኔ እውነት ነው ዳግም እንደተፈጠርኩ ያክል ነው የተሰማኝ። ወደፊትም የኢትዮጵያ መንግስታት ዶክተር አብይ የሚሆን ሌላውም ሰው መከተል ያለበት በመጀመሪያ ደረጃ ማተኮር ያለብን ነገር ሀገራችንን ከድህነት የሚያወጣ የምንወጣበትን መንገድ ብቻ ነው። ከዛ በኋላ ያንን ነገር ተግባራዊ ለማድረግ ደግሞ ህዝቦቿን በአሁኑ ጊዜ እንዳለው አይነት ድራማ በዘር፣ በሃይማኖት፣ በመልክ ሳይሆን በኢትዮጵያዊነታችን ብቻ ተግባብተንና አንድ ሆነን መኖር፣ አብሮ መኖር፣ መበልጸግ፣ ማደግ ነው። የህዝቦች አንድነት ነው ሀገር የሚያሰኘን እና የሀገርን ሉዓላዊነት ለማስከበር ደግሞ ሁላችንም አንድ መሆን አለብን። ፖለቲካ ሌላ ነው፣ ሀገር ግን ሌላ ሀገር ማለት እናት ነች። ስለዚህ በእናትነቷ መከበር አለባት። በእናትነቷ መወደድ የሚገባት ነገር ልደረግላት ይገባል። ኢትዮጵያ እኔ እኔ ሀገሬ ሀገሬ እንደ እናቴ ነው ማንኛውም ብሔር አማራ ይሁን ኦሮሞ ኦሮሞ ጉራጌ ጉራጌ ይሁን ሌላው በኢትዮጵያ የምንኖሩት የትኛቸውም ብሔር ቤተሰቦች ተዋደውና ተፋቅሮ ይህችን ሀገር ከድህነት ማውጣት አለ

በአባይ ግድብ ስንቶቹ ተዘርፏል፣ ስንቶቹ እንዲ ሲሉ እንዲ ተደርጓል እንዲ ተበዝብዟል ሲል ነበር። ከሰዎቹ ደግሞ በህግ ጥላ ስር ወይም ደግሞ በህግ ቁጥጥር ስር የዋሉ ሰዎች የሉም። አሁን ለምሳሌ ለምሳሌ ሜቴክ አቅራቢ የነበረው የማንኛውም ብረታ ብረት ኢንጂነሪንግ አቅራቢ የነበረው ሜቴክ ብዙ ገንዘብ መዝብሯል ነው ሚባለው። በማንኛውም ሚዲያ በመንግስት ስንነገር ነበር። ግን ቁጥጥር ስር የዋለ አሁንም እንደፈለጉ እየተፈለጉ ነው የሚውሉት። ቁጥጥር ስር የዋሉ ሰዎች የሉም። ከምን አንጻር እንደሆነ ሊገባን አልቻለም። የህዝብ ለብን የህዝብ ንብረት ሲመዘብሩ የነበሩት ሰዎች ቁጥጥር ስር እስከሚውሉ ድረስ እኔ ደስተኛ አይደለሁም። ለሰዎቹ ዞር ብሎ ያየ ሰው የለም። ተፈልጎ በቁጥጥር ስር መዋል አለባቸው ነው የሚለው ነኝ። እኔ አምቦ ከተማ ነው አለ። በጣም ደስ የሚል ሀገር ነው። እንዳ ደስ ይላል። አይሰሩም፣ አይችሉም፣ አይገድም። ሰዎችና ሀገራት ፊት ለፊት ሰርተንና ቀጥ ብለን ማሳየታችን በጣም ደስታ የሚሰማ ዳግም አዲስ እንደተወለድ ነው የሚሰማ። ውሃ ሙሌቱ መነሳሳትን ያሳያል፣ ትልቅ እንደምንሆን እና ተባብረን ይህን ነገር ወደ ውጤት ማሳየት፣ ወደ ውጤት ማስራት እንዳለብን ነው። ሀገሩ በሁሉ ከሊፍቶ ተራ እስከላይ ተባብሮ ሰርቶ እቺ ነገር መለወጥ አለብን ይሆናል። አመሰግናለሁ። አስተያየቶቻቸውን ያካፈሉንንም እናኮረንም የተከበራችሁ አድማጮች የምሽቱ ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ በመላ ባልደረቦቻችን ስም እናመሰግናለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገርኳችሁ ሰሎሞን አባተ ነኝ። ነገ በራዲዮ መጽሔት እንገናኛለን። እባኮ ራስዎን ከኮሮና ቫይረስ መጠበቅ ምን ጊዜም አይዘናጉ። እጆችን መታጠብና የግል ንጽህናን መጠበቅ አፍና ፍንጫን መሸፈን፣ በአካል አለመቀራረብ፣ በእጆ ያሉ የመከላከያ መሳሪያዎች ሆናቸው። ሰላም ጤና ይስጥልን። በደህና